ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሚያዝያ 3 2016 ዓ ም ስርጭታችን ጀመረ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የሚካሄደው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ደች የኦሮሚያ ኬሰት ወራን እጆሌን ኦሮሞ በኦሮሚያ ምድር ውስጥ ጦርነት፣ የኦሮሞ ልጆች እርስ በርስ መገዳደል፣ እንዲሁም የኦሮሞ ልጆች ተቀምጠው ስለ ችግሮቻቸው መወያየት አለመቻል ከዛሬ ጀምሮ መቆም አለበት። የተፎካካሪ ፓርቲ ተወካይ ሀሳብ የታከለበት ዘገባ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት እኔ ሀብታሙ ስዩም እመራለሁ። ጤና ይስጥልኝ። እንደምን ዋላችኋል፣ እንደምናምሽታችኋል። አብሮኝ የሚያመሸው በድምፅ ምህንድስናው ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችኋለን። እንግዶ ወልድ ይጠብቃችኋል። በድጋሚ እንደምናመሻችሁ። በጎርፍ በተጠቃችው ኬንያ ኮሌራ ተከሰተ። በደቡብ አፍሪካ ከተደረመሰው ሕንፃ ሰዎችን የማውጣት ተስፋ በመመናመን ላይ ነው። እንዲሁም ኔቶ ወታደሮችን ወደ ዩክሬን የሚልክ ከሆነ እጅግ አደገኛ ሁኔታ ይፈጠራል ስትል ሩሲያ አስጠነቀቀች፤ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በከባድ ዝናብና ጎርፍ በተመታችው ኬንያ በኮሌራ የተያዙ በርካታ ሰዎች መገኘታቸው እንዳሳሰበው የተባበሩት መንግስታት ድርጅት ዛሬ ሮቡ አስታውቋል። ለሳምንታት በጣለው ከባድ ዝናብና በተከተለው ጎርፍ ሳቢያ ክፉኛ በተጠቃው ታና ወንዝ በተሰኘው አውራጃ አካባቢ 44 ሰዎች በኮሌራ እንደተያዙ የዓለም ጤና ድርጅት አስታውቋል። ከዚህ በፊት የኮሌራ ወረርሽኝ ተቆጣጥረው እንደነበር ያስታወቁት በኬንያ የተመድ አስተባባሪ ስቲፈን ጃክሰን ከመንግስትና ከዓለም አቀፍ አጋሮች ጋር በመሆን ይህንንም ወረርሽኝ መቆጣጠር እንደሚችሉ አስታውቀዋል። በኬንያ የዓለም ጤና ድርጅት ተወካይ አብዱራማን ዲያሎ በበኩላቸው ድርጅቱ ለተፈጠረው አስቸኳይ የጤና ችግር ምላሽ በመስጠት በኩል እንደሚተባበር አስታውቀዋል። በኬንያ በተከሰተው ጎርፍ እስካሁን ወደ 238 የሚጠጉ ሰዎች ህይወታቸውን ሲያጡ 235 ሺህ የሚሆኑ ደግሞ ከመኖሪያቸው ተፈናቅለዋል። በምስራቅ አፍሪካ በጎርፍ ምክንያት በድምሩ 400 ሰዎች ሕይወታቸው አልፏል። ቀጠናው ከረጅም ጊዜ ድርቅ በተላቀቀበት ባለፈው ዓመት በተከሰተው ከባድ ዝናብና ጎርፍ በኢትዮጵያ ኬንያና ሶማሊያ 300 የሚሆኑ ሰዎች ህይወታቸውን አጥተዋል። በደቡብ አፍሪካ ከሁለት ቀናት በፊት ከተደረመሰው ህንጻ ስር የሰዎችን በህይወት የማግኘት ጥረቱ ዛሬም ቀጥለዋል። ተስፋ እየተመናመነ ቢሆንም የአደጋ ጊዜ ሰራተኞች ዛሬ ረቡም ፍለጋቸውን ቀጥለዋል። በደርዘን የሚቆጠሩ ሰዎች አሁንም ያልተገኙ ሲሆን ሰኞ እለት በግንባታ ላይ የነበረው ህንጻ ሲደረመስ ሰባት ሰዎች ህይወታቸውን አጥተዋል። ጆርጅ በተሰኘችው በአገሪቱ ደቡብ በምትገኘው ከተማ በደረሰው የህንጻ አደጋ ሰባ አምስት ከሚሆኑ ሠራተኞች ውስጥ 29 የሚሆኑት ከፍርስራሹ ውስጥ ከነህይወታቸው ወጥተዋል። ስድስቱ ለሕይወት አስጊ ሁኔታ ውስጥ ሲሆኑ አሥራ ስድስት የሚሆኑት ደግሞ ከበድ ያለ ሁኔታ ውስጥ ናቸው ተብሏል። ሞሰስ መላላ የተባለ የግንባታው ካቦ ሕንጻው ከመደርመሱ በፊት ከባድ ድምፅ መስማቱን ለኤፍፒ ዜና ወኪል ተናግሯል። ሠራተኞቹ አንድ በአንድ ሲወድቁ መመልከቱንም ተናግሯል። በርካቶች አሁንም ተቀብረው ይገኛሉ። ትናንት ማክሰኞ ማምሻውን አንድ ሰው ከነ ህይወቱ ተጎቶ ሲወጣ መመልከቱንና የደስታ ልልታ መስማቱን የኤፍፒ ዜና ወኪል ሪፖርተር ጨምሮ አስታውቋል። ከዛው ከደቡብ አፍሪካ ሳንወጣ በሀገሪቱ በፖለቲካ ፓርቲዎች መካከል ያለው ውጥረት እየተባባሰ ባለበት ወቅት በአንድ ተቃዋሚ ፓርቲ የተለቀቀውና ሰንደቅ ዓላማ ሲቃጠል የሚያሳየው ማስታወቂያ የሀገር ክህደት ነው ሲሉ የሀገሪቱ ፕሬዝደንት ሰሪል ራማፎሳ ተናግረዋል። ምርጫው ሶስት ሳምንታት በሚቀርበው በዚህ ወቅት ሰኞ እለት ዲሞክራሲያዊ ህብረት የተባለው ፓርቲ በለቀቀው የምርጫ ዘመቻ ማስታወቂያ ሰንደቅ ዓላማ ሲቃጠል ማካተቱ ገዢው የአፍሪካ ብሔራዊ ኮንግረስ ስልጣን ይዞ መቀጠሉ የደቀነውን አደጋ ለማመልከት ምሳሌያዊ ሆኖ እንደቀረበ አስታውቋል። በሉምፖፖ ግዛት ጉብኝት ላይ ያሉት ሰሪል ራማፎሳ ድርጊቱ የአገር ክህደት ነው፣ የአገሪቱ የአንድነት ምልክት የሆነውን ሰንደቅ ዓላማ ማራከስ እጅግ አሳፋሪ የፖለቲካ ድርጊትም ነው ሲሉ ተደምጠዋል። ዲሞክራሲያዊ ህብረት ፓርቲ ከአምስት ዓመታት በፊት በተደረገው ምርጫ ሁለተኛውን የድምፅ ብዛት ያገኘ ሲሆን ከሶስት ዓመታት በኋላ ከሶስት ሳምንታት በኋላ በሚደረገው ምርጫ የአፍሪካ ብሔራዊ ኮንግረስ ከ30 ዓመታት በኋላ ለመጀመሪያ ጊዜ የያዘውን የበላይነት ሊያጣ እንደሚችል የህዝብ አስተያየት መለኪያዎች በማመልከት ላይ ናቸው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወታደሮችን ወደ ዩክሬን የሚል ከሆነ እጅግ አደገኛ ሁኔታ ሊፈጠር እንደሚችል ሩሲያ ዛሬ ረቡ አስጠንቅቃለች። የኔቶ ወታደሮች ጣልቃ እንዲገቡ ዩክሬን ያቀረበችውን ጥያቄ ሞስኮ በቅርበት እየተከታተለች መሆኑንም አስታውቃለች። በዩክሬኑ ፕሬዝደንት ድረገጽ ላይ የተለጠፈው የአቤቱታ ደብዳቤ ዩክሬን የአሜሪካን እንግሊዝንና ሌሎችን አገራት የሩሲያ ወረራ ለመቀልበስ ወታደሮች እንዲልኩ መጠየቅ እንዳለባት አመልክተዋል። በኪየቭ የሚገኘው አገዛዝ ለግምት አይመችም ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በዕለታዊ ጋዜጣዊ መግለጫቸው ላይ ተናግረዋል። የኔቶ ወታደሮች በምድር ላይ ባለው ውጊያ ጣልቃ የሚገቡ ከሆነ ከባድ አደጋ ሊከሰት ይችላል ሲሉም አክለዋል ፔስኮቭ። የአቤትቷ ደብዳቤው ፕሬዝደንት ፕሬዚደንት ቮሎዲሚር ዜሌንስኪ በመቀበልም ሆነ ውድቅ በማድረግ ምላሽ እንዲሰጡበት የሚያስፈልገውን 25 ሺህ ድምፅ ያገኝ እንደሆነ እስካሁን ግልጽ አይደለም። ደብዳቤው እስከ ረቡ እስከ ዛሬ ረቡዕ 1549 ድምፅ አግኝቷል። ኔቶ እስካሁን ከባድ መሳሪያዎችን ለዩክሬን በማቀበል እገዛ በማድረግ ላይ ስትሆን በቀጥታ ወታደሮችን በማሰማራት አልተሳተፈችም። ወታደሮች የሚላኩ ከሆነ ወደ ሦስተኛው የዓለም ጦርነት ሊያመራ እንደሚችል የአሜሪካው ፕሬዝደንት ጆ ባይደንና እንዲሁም የሩሲያው አቻቸው ቭላዲሚር ፑቲን አስጠንቅቀዋል። የአሜሪካው ፕሬዝደንት ጆ ባይደን አስተዳደር ቦይንግ ሰር የሆኑና ለእስራኤል ሊላኩ የነበሩ መሳሪያዎችን እንዲዘገይ አድርገዋል ሲሉ ለጉዳዩ ቅርበት ያላቸው አራት ምንጮች ለሮይተርስ የዜና ወኪል ተናግረዋል። ለአሜሪካ የቅርብ አጋር ለሆነችው እስራኤል የተላለፈ ግልጽ የፖለቲካ መልእክት እንደሆነ ከምንጮቹ አንዱ ጠቁመዋል። መሳሪያዎቹ እንዲዘገዩ የተደረገው እስራኤል በራፋ ላይ ያቀደችውን የምድር ጥቃት ሲቪሎች የማይጎዱበት ሁኔታ እስኪፈጠር እንድታዘገይ ዋሽንግተን በይፋ ግፊት በማድረግ ላይ ባለችበት ወቅት ነው። የእስራኤል መከላከያ ወታደሮቹ ወደ ራፋ መሻገሪያ ሲዘልቁ የሚያሳይ ቪዲዮ የለቀቀ ሲሆን ወሳኝ በሆነው መሻገሪያ ቁጥጥር ለማድረግ እንዲያስችለው መሆኑን አስታውቋል። የእስራኤል እርምጃ የመጣው ሐማስን ሙሉ ለሙሉ ለመደምሰስ በራፋ ላይ ጥቃት መሰንዘሩ ወሳኝ እንደሆነ ለሳምንታት ስታስታውቅ መክረሟን ተከትሎ ሲሆን አሜሪካ፣ የተባበሩት መንግስታት ድርጅትና ሌሎችም አገሮች ፍልስጤማውያን በብዛት ተሰብስበው በሚኖሩበት ቦታ ጥቃት መሰንዘር ሰብአዊ ቀውስ ይፈጥራል ሲሉ በማስጠንቀቅ ላይ ናቸው። የአሜሪካው ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጃን ከርቢ የእስራኤሉ የራፋ ዘመቻ በመጠኑ ውስን እንደሆነ የአገሪቱ ባለሥልጣናት እንዳመለከቱ ሲናገሩ የእስራኤሉ የመከላከያ ሚኒስትር ዮአቭ ጋላንት በበኩላቸው በካይሮ በመካሄድ ላይ ያለው ድርድር በሐማስ የታገቱትን የማስለቀቅ ውጤት የማያመጣ ከሆነ በራፋ ላይ ሰፋ ያለ ዘመቻ እንደሚካሄድ አስጠንቅቀዋል። በመጨረሻም በአሜሪካ በመካከለኛው ምዕራብ በኩል ባሉ ግዛቶች ከባድ ዝናብና አውሎ ነፋስ ትላንት ተከስቶ በርካታ ውድመት ማስከተሉ ታውቋል። ሚሽጋን ቀኑን በሙሉ በአውሎ ነፋስ ወይም ቶርኔዶ ስትመታ ውላለች። በሰው ላይ የደረሰ ጉዳት ስለመኖሩ ባይነገርም፣ በርካታ ሕንፃዎች ላይ ግን ውድመት ደርሷል ሲሉ በአካባቢ የሚገኙ የብዙሃን መገናኛ አስታውቀዋል። ሚሽጋን የታየው ከባድ የአየር ሁኔታ የተከሰተው በኦክላሆማ አንድ ቀን ቀደም ብሎ የነበረው ቶርኔዶ አንድ ሰውን ገድሎ አምስት በሚሆኑት ላይ ደግሞ ጉዳት ካደረሰ በኋላ ነው። በግዛቲቱ ሰሜናዊ ምስራቅ በኩል በመኖሪያ ቤቶች ላይ ከባድ ጉዳር ሲደርስ ዛፎችም መውደቃቸውን የአካባቢው የብዙሃን መገናኛ አስታውቀዋል። ክብራትና ክብራን ለምሽቱ ያስኩ ዜና በዚሁ ተጠቃልሏል። ለቀሪው ዝግጅቶች ወደ ሀብታሙ መራቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሚያዝያ 30 2016 ስርጭታችን ነው እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገቤው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው የምትሹ ብትኖሩ ሌላ አማራጭ አለን። 202 2059942 የዋሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የሚካሄደው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ጠቅላይ ሚኒስትሩ ዛሬ ረቡ በወለጋ ስታዲየም ለነቀምተ የከተማ ነዋሪዎች ባደረጉት ንግግር በክልሉ የቀጠለው ግጭት አላስፈላጊነትን በመግለጽ የሰላም መልእክት አስተላልፈዋል። የአሜሪካ ድምጽ ያነጋግራቸው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና በበኩላቸው መንግስት የሚያደርገውን ጥሪ በሀቅ ተግባራዊ ማድረግ እንዳለበት አሳስበዋል። ፀሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ምስራቅ ወለጋ ዞን ከተማ ተገኝተው በወለጋ ስታዲየም ለከተማው ነዋሪዎች ያሉ ግጭቶች በአፋጣኝ እንዲቆሙ ጥሪ አቅርበዋል። ይቺ ኦሮሚያ በኦሮሚያ ምድር ውስጥ ጦርነት የኦሮሞ ልጆች እርስ በርስ መገዳደል፣ እንዲሁም የኦሮሞ ልጆች ተቀምጠው ስለ ችግሮቻቸው መወያየት አለመቻል ከዛሬ ጀምሮ መቆም አለበት። በጠላት መታለል፣ በጠላት አጀንዳ መደለል ሊበቃን ይገባል። ባህላችንን እና ማንነታችንን የሚገልጸው በመወያየት በመደማመጥ፣ በጋራ የወሰኑትን ነገር ይዘው ወደ ስራ በመቀየር ነው። አብረን መወያየት አቅቶን ከጠላት ጋራ መምከር አሳፋሪ ነው። ስለዚህ ከታሪክ ተምረን ለሕዝባችን ሰላም ማምጣት እንድንችል ጦርነት፣ መገዳደል ይብቃ፣ እጅ ለእጅ ተያይዘን አገራችንን ለማልማት በአንድነት እንድንቆም ጥሪ ያቀርባለሁ። ጠቅላይ ሚኒስትሩ በንግግራቸው ጠላት ያሉትን አካል በስም ለይተው ያልገለጹበትን መልዕክት ያስተላለፉት በኦሮሚያ ክልልና በሌሎችም የሀገሪቱ አካባቢዎች ያሉ ግጭቶች በሰላማዊ መንገድ እንዲፈቱ ከሀገር ውስጥና ከውጭ የሚቀርቡ ጥሪዎች በቀጠሉበት ሁኔታ ነው። ህዳር 30 ቀን 2016 ዓ.ም የተከበረውን ሰባ አምስተኛውን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣቸው መግለጫዎች ለሰብአዊ መብቶች ጥሰት ዋና መንስኤ የሆኑት ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የመሪነቱን ሚና እንዲወጣ አሳስበዋል። እንዲህ አይነት ጥሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ በሁለቱ ዙር የተደረገው ድርድር ያለ ስምምነት ከተቋጨም በኋላ እንደቀጠሉ ናቸው። የሰላም ድርድሮቹ ያለ ውጤት ከተጠናቀቁበት ጊዜ ጀምሮ የአሜሪካ ድምፅ ያነጋግራቸው ግጭት ያልቆመባቸው አካባቢዎች ነዋሪዎችም ሁለቱ ወገኖች ለሶስተኛ ዙር ድርድር እንዲገናኙ ጠይቀዋል። በቅርቡ ለፓርላማ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድም አሁንም የሰላም አማራጮች ክፍት መሆናቸውን አስታውቋል። የፖለቲካና የዓለም አቀፍ ጉዳዮች ተንታኝ የሆኑት ዳያሞዳሌ ለአሜሪካ ድምፅ ሲናገሩ የዛሬው የጠቅላይ ሚኒስትሩ መልእክት የግጭቱ ተጠቂ የሆኑት አካባቢዎች ከአንዱ መተላለፍ የራሱ ምክንያት ሊኖረው እንደሚችል ጠቁመዋል። ባለፉት እሳቸው ስልጣን ላይ ከመጡ ጀምሮ ለውጥ አመታት በሚባለው ጊዜ ከአካባቢው አንጻር ከኢትዮጵያ አንጻር ታይቶ የማይታወቅ አስፈሪ አስጨናቂ ግጭት ውስጥ ነው ያለው እና እንግዲህ በአካል እዛ ደርሰው የኢንተርቪው ማቅረባቸው ለጉዳዩ የሰጡትን ትኩረት ማሳየቱ እንዳሳሰባቸው መግለጻቸው ነው የሚሆን ያሰባ ሆኖ ሁልጊዜ ከማውራት ትኩረት አለኝ ከልቤ ነው የሚል መልዕክት ሊኖረው ይችላል የሚል ግምት አለን። በሌላ በኩል ግን ያው ጥሪው የተለመደ የተደጋገመ ከመሆኑ አንጻር በዛኛው ወገን በዚህ አይነት ይተረጎማል የሚለው የሚያሳስበኝ ነገር ነው። ጥሪው ለምን በዚህ ሰዓት እንደተላለፈ ላቀረብንላቸው ጥያቄም አቶ ዳያሞ የመሰላቸውን ግምት አስቀምጠዋል። ሁለት ነገር አለኝ እኔ በአንድ በኩል የእኛ ሀገር ፖለቲካ አሸንፍ ያለውና እጅህን ስጥል ከዚህ በኋላ አዋጣህም አይነትም ሊሆን ይችላል። ይህን ሰሞን ዜናዎች እንዲህ እያው አማጺው ኃይል ተመጣ እንዲህ ተደረገ የሚለው አለ ታሊ ሀገረሽ እንደሚችል ይሄ በአሉታዊ መልክ ከወሰድነው ነው ነው። በአዎንታዊ መልክ ከወሰድ ነው ደግሞ ሀገራዊ ምክክር ኮሚሽኑ ትርጉም ያለው ስራ መስራት እንዲችል፣ ሀገራዊ ምክክር የምር መካሄድ እንዲችል አማጺያን መምጣት አለባቸው ብለው ፕሮፌሰር መስፍን አራያ ባለፈው ፓርላማ ላይ ማውርተዋል። ስለዚህ አሁን ሄደው ያንን ካላደረጉ ኮሚሽኑ በአስር ወር ጊዜ ውስጥ ነው እንደዚህ ይጀምራል ተብሏል። እነኚህ አማጽያን ካልገቡበት ምክክሩ ዋጋ አይኖረውም። ስለዚህ ታይሚንጉ ከዛም ጋር ሊያያዝ ይችላል። ምክክሩ እና የሽግግር ፍትህም ደግሞ እየተቃረበ ነው። ስለዚህ በዚህ ምክክር ውስጥ ኦሮሚያና አማራ ክልል ያለው ትጥቅ ትግል ኦሞ ምክክር ውስጥ ካልተሳተፉ በቃ ምክክሩ ዋጋ አይኖረውም እና በአሁኑ ጊዜ መካሄዱ ከዛ አንጻር ከታየ ደግሞ አዎንታዊ ነው የሚል አመለካከት አለ። በጠቅላይ ሚኒስትሩ የሰላም ጥሪ ላይ አስተያየታቸውን የጠየቅናቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና መንግስታቸውም ሆነ ጠቅላይ ሚኒስትሩ ንግግራቸውን ወደ ተግባር መቀየር አለባቸው በማለት ተናግረዋል። ፍረንጆች ብዙ ጊዜ የችግሩ መሰረታዊ ምንጭ ለማሳየት ሲፈልጉ ኳሱ ያለው በመንግስት ሜዳ ነው በምን ሜዳ ነው የሚሆን ነገር አላቸው። አሁንም መሰረታዊ የሆነ የኢትዮጵያ ችግር በዋናነት ሆ ባለው ሁኔታ በፍቴው መንግስት ጋር ነው። መንግስቱን የሚመራው ጠቅላይ ሚኒስቴሩ ጋር ነው። አሁንም ቢሆን ቢሆን አጥቄ የሚመክረው አውቆ በዋናነት ኢትዮጵያ ከዚህ የበለጠ የመፍረስ አደጋ እንዳጋጥማት ጠግቶ እንዲሰሩ አደራላለሁ ወይም ይመክራለሁ። ኢትዮጵያ ስር የሰደደ የፖለቲካ ችግር አለባት ያሉት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና ሁሉን ያሳተፈ ፖለቲካዊ ውይይት እንደሚያስፈልግ አመልክተዋል። በወለጋ ስታዲየም በተካሄደው የድጋፍ መግለጫ ዝግጅት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የሁለቱ ምክር ቤቶች አፈ ጉባኤዎችና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መገኘታቸውን የጠቅላይ ሚኒስትር ጽሕፈት ቤት ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የሰማችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው። ቀደም ብላ ፀሐይ እያስደመጠችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከሐዋሳ ወደ አዲስ አበባ በመብረር ላይ እያለ ጭስ በታየበት የኢትዮጵያ አየር መንገድ በረራ ቁጥር ኤቲ 154 ተጓዦች ሁኔታው አስፈሪ እንደነበረ ለአሜሪካ ድምፅ ተናግረዋል። በአውሮፕላኑ ውስጥ ጭስ መታየት የጀመረው ጉዞ በጀመሩ ከአስራ ሁለተኛው ደቂቃ አንስተው እንደነበረ ተጓዦች ገልጸው ሁሉም እንደየእምነቱ ሲጸልይ የሚያለቅሱና የሚጮሁ እንደነበረም አስረድተዋል። የአሜሪካ ድምፅ በክስተቱ ዙሪያ ለኢትዮጵያ አየር መንገድ ያቀረበው ጥያቄ ምላሽ አላገኘም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን ዘገባ ልከዋል። ጢስ በታየበት አየር መንገዱ አውሮፕላኑ ውስጥ ከተጓዙት መንገደኞች አንዱ የሆኑት አቶ ብሩክ ቡልቻ ሁኔታው አስፈሪ ነበረ፣ ሲሉ ለአሜሪካ ድምፅ በስልክ ገልጿል። መጠነኛ ጭስ ነበረ። ምናልባት ብዙም ኮንሰርን አላደረግንም ነበር። በኋላ ጭሱ እየጨመረ እየበረታ መጣ ማለት ነው። ከዛ በመቀጠል አውሮፕላኑ ወጥሮ ያለ እንቅስቃሴ ጀመረ። እንደዛ መንቀሳቀስ ሲጀምር ያኔ መደንገጥ ጀመርን ማለት ነው። በአውሮፕላኑ ውስጥ ጢስ መታ የተጀመረው ለበረራ በተነሱ ከአስራ ሁለተኛው ደቂቃ አንስቶ እንደነበር አቶ ብሩክ ገልጸው

ዲሞክራሲ ፈጠረ ለምንም ካፒቴቱ ጎበዝ ይመስለኛል። ያለውን ነገር ተቆጣጥሮ ክሬምን ለማሳረፍ ችላል። አቶ መኮንን አለማየው የተባሉ ሌላኛው ተጓዥም በረራው ከተጀመረ ከጥቂት ደቂቃዎች በኋላ ጢስ መሰል ነገር ማየታቸውና ይጠፋል ብሎ ቢጠብቁም የተባባሰ በመሄዱም ተሳፋሪዎች እርስ በርስ ለመታየት ተቸግረን ነበር ስሉ የመታፈን ሁኔታውን አስረድተዋል። ሰው ሁሉን ከአጠገብ ያለውን ራሱ ለማየት በጣም የሚከብድ ሁኔታ ላይ ነበረ። በጣም ጭስ ከመታፈኑ የተነሳ ማለት ነው። በዛ ሰዓት ላይ ምንም ማድረግ አይቻልም። ሁሉም ሰው እየጮኸ ነው የሚያለቅስ፣ ሳለ በዛ ሰዓት እንደ ድንገት ኦክሲጅን ለቀቁልን የኦክሲጅን ማስክ ማለት ነው። እሷን ነው አፋችን ላይ አድርገን በሱ ነበር ስንተነፍስ የነበረው። መካከል ላይ ሲደርስ ደግሞ ተንገጭ አገጨ መቀም የወድቅ ነበር የሚመስለው እና ሁሉም ተስፋ ቆርጦ ነበር። በዛ ሰዓት ድንጋጤውን ለማጥፋት የተደረገ ጥረትም አልነበረም። ከካፕቴኑ ሚም የተነገረ ነገር የለም በማይኩ ጤሱ በምን ምክንያትና ከየት አቅጣጫ እንደተፈጠረም እንዳላወቁ የተናገሩት አቶ ብሩክ ሰዎች በድንጋጤ ተውጠው ስልክ ለመደወል ሲሞክሩ ፎቶ ሲያነሱና ተንቀሳቃሽ ምስል ሲቀርጹ እንደነበርም አብራርተዋል። በማኅበራዊ የመገናኛ አውታሮች እየተዘዋወረ የሚገኘው ምስልም በኢቲ 154 በተመዘገበው የኢትዮጵያ አየር መንገድ አውሮፕላን በረራ ውስጥ ጢስ ሲፈጠር የተቀረጸ መሆኑን አረጋግጧል። ጢሱ በመባባሱ መታፈናቸውና አጋዥ የመተንፈሻ መሳሪያ ተከፍቶላቸው በዚያ አጋዥነት እየተነፈስን ቦሌ ዓለም አቀፍ አየር ማረፊያ ደርሰናል ሲሉ አቶ መኮንን ገልጿል። በሰማው በር ጊዜ እኔንም ብነግረህ በጣም ተዘበራቀ ደንግጬ ነበር። ልክ ከመደንገጤ የተነሳ ውስጥ ምንም አለመሰለኝም። በእርግጥ ግን መደንገቴን ራሱ ያወቁት መሬት ላይ ከወረድን በኋላ ነው። ከወረድን በኋላ አቶሎ ብሮ ወደ ባት ነው ያስገ ማንም ያረጋጋን የለም። ይሁን እንጂም ከሐዋሳ ከረፋዱ አራት ሰዓት ተኩል በኋላ የተነሳው አውሮፕላን በአዲስ አበባ ቦሌም ዓለም አቀፍ አውሮፕላን ማረፊያ በተመደበለት የመንገደኞች ማስተናገጃ በር ያለምንም እክል ማረፉን የኢትዮጵያ አየር መንገድ አስታውቋል። መንገደኞችም ሁሉም ፕሮቶኮሎች እንደተጠበቁም ከአውሮፕላኑ ላይ መውረዳቸውን ትናንት ባወጣው አጭር መግለጫ አስታውቀው አየር መንገዱም ለተፈጠረው ክስተት ደንበኞችን ይቅርታ ጠይቋል። አቶ መኮንን በበረራ ቁጥር ኢቲ 154 የተመዘገበው አውሮፕላኑም ሙሉ ተሳፋሪ ጭኖ ነበር ብለዋል። ከዚህ በፊት ገጥሞ ያውቃል የኢትዮጵያ አየር መንገድ አዘውትር የምትጠቀም ከሆነ? በእርግጥ እንደዚህ አይነት ነገር ከዚህ በፊት ገጥሞኛል። አቶ ብሩክ በሰላም ካረፉ በኋላም ፈጣሪን አመስግናናል ሲሉ ይፎይታቸውን ገልጿል። አንዳንዴ መቼስ የአደጋ ቀላል የሚባል የለም። ስፔሻ የፕሌን ሲሆን አሁን ዝብቅ ብለናል። ከዚ ርክስ ያልኩ ልክ ጎማው መሬት ስመካ በመንደርደሪያው ላይ መቀጥቀጥ ሲጀምር ይህ ደስታ የተሰማ ፈጣሪንም እጅግ አርጊን ያመሰገንኩት እና በጣም ደስተኛ ነበርኩ። ለማን ደወልክ መጀመሪያ፣ ከዛ ወርደ አሁን በቅርቡ ለምታገባት እጮኛህ ነው ወይስ ሌላ ሰው? በእርግጥም ለእሷ ነው የደወልኩት። መጀመሪያ ላይ እግዚአብሔር ይመስገን በሰላም ደርሰናል፣ በሰላም አርሰናል። ቀልጠን ነበረ አውሮፕላኑ ጫሳ ምናምን ብዬ ሳወራ፣ አሁን ለማንም ሰው ቀልድ ነው የሚመስለው። በቃ የነበረውን ቪዲዮ ነው መላክ የጀመርኩት። ቪዲዮውን ከላኩ በኋላ እንደ አዲስ እስከእንደገና መላቀስ እና ምናምን ነበረው። ምን ያህል ሰው ነበረ በአውሮፕላኑ ውስጥ? ነው የሚገርሙ ክፍት ወንበር አላየውም አውሮፕላኑ መሳኔ የሚችለውን አቅም ይሉ የአሜሪካ ድምፅ በአውሮፕላኑ የተነሳውን ጢስ መንስኤ ለማወቅና ዝርዝር መረጃዎችን ለማግኘት ለኢትዮጵያ አየር መንገድ በኢሜይል ያቀረበው ጥያቄ ይህ ዘገባ ስጠናቀረበት ድረስ ምላሽ አላገኘም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም ዮናታን ዘብዴዎስን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። በሰሜን ጎንደር ዞን ከሚገኙ የኩመርና አውላላ መጠለያ ጣቢያዎች ከአንድ ሺህ በላይ የሱዳን ስደተኞች ለቀው መውጣታቸው ተገለጸ። በመጠለያ ጣቢያው ተጠልሎ የሚገኙ ኤርትራውያን ስደተኞች ለአሜሪካ ድምፅ በሰጡት ቃለ መጠይቅ ባለፈው ሳምንት ረቡዕ ባጋጠመው የጸጥታ ችግር ምክንያት ሱዳናዊ ስደተኞች ከመጠለያ ጣቢያዎቹ መውጣታቸውን ተናግረዋል። የኢትዮጵያ ሰባዊ መብቶች ኮሚሽንም በስደተኞቹ ላይ ያጋጠመውን የጸጥታ ችግር የሚመለከት መረጃ እንደደረሰው ገልጾ ጉዳዩን እያጣራ ነው ብሏል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምጻሩ ዩንኤችሲአር በበኩሉ በኩመርና አውላላ የመጠለያ ጣቢያዎች ከ1300 በላይ የሱዳን ስደተኞች ለቀው መውጣታቸውን አስታውቋል። በመጠለያ ጣቢያዎቹ አካባቢ ያለው የጸጥታ ችግርም እንደሚያሳስበው ትናንት ባወጣው መግለጫ ላይ ገልጿል። ገብረ ሚካኤል ገብረ መድህን የዚህን ጉዳይ ዝርዝር ይዘዋል። ባለፈው ሳምንት ረቡዕ ሚያዝያ 23 ቀን 2016 ዓ ም በአማራ ክልል ሰሜን ጎንደር ዞን በሚገኘው የኩመር ስደተኞች መጠለያ ጣቢያ ላይ ማንነታቸው እንዳልተለየ በስደተኞቹ የተነገረው ታጣቂዎች ተኩስ መክፈታቸውን ተከትሎ ጥቃቱ ያሰጋቸው ከአንድ ሺ ያላነሱ ሱዳናውያን ስደተኞች ለቀው እንደወጡ በጣቢያው የሚኖሩ ኤርትራውያን ስደተኞች ለአሜሪካ ድምፅ ተናግረዋል። ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁን አንድ ስደተኛ የኩመር መጠለያ ጣቢያ የሱዳንና የኤርትራ ስደተኞች የሚኖሩበት መሆኑን ጠቅሰው በታጣቂዎች ተፈጸመ በተባለው ጥቃት በመጠለያ ድንኳኖቹ ላይ ጉዳት መድረሱን አመልክተዋል። ተኩስ የከፈቱት ከመጠለያ ጣቢያው አጠገብ ባለ የወንዝ ዳር ሆነው ነው። በርካታ ጥይት ተኩሰዋል። ችግሩ ያጋጠመው በጨለማ ስለሆነና ለደህንነታችንም በመፍራት ወጥተን ለማየት አልቻልንም። ተኩሱ እስኪቆም ድረስ በድንኳኖቻችን ውስጥ ተደብቀን ቆየን። በነገታው ስናይ ግን ተኩሱ በነበረበት አካባቢ ያሉት የመጠለያ ድንኳኖች በጥይት ተበሳስተው ወንፊት ሆነዋል። በሰዎች ላይ የደረሰ ጉዳትና የንብረት ዘረፋ ስለማጋጠሙ ያልጠቀሱት አስተያየት ሰጪው በታጣቂዎች ተፈጸመ የተባለውን ጥቃት ተከትሎ በሺዎች የሚቆጠሩ የሱዳን ስደተኞች ከመጠለያ ጣቢያው ለቀው መውጣታቸውን ገልጸዋል። የተወሰኑት ወደ ጎንደር እንሄዳለን ብለው ነው የወጡት። ሆኖም በጉዟቸው ላይ ሰራዊቱ አስቁሟቸዋል። እስካሁን እዚያው ናቸው። ጥያቄያቸው ኢንተርኔት ወዳለበት ድምፃችን ወደሚሰማበት መብታችን ወደሚከበርበት ቦታ ውሰዱን የሚል ነው። ወደ ሌላ ቦታ አዛውሩን አሊያም ወደ ሀገራችን መልሱን ይላሉ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር ትላንት ማክሰኞ ባወጣው መግለጫ የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከኩመር አጠገብ ከሚገኘው የአውላላ መጠለያ ጣቢያ አንድ ሺህ የሱዳን ስደተኞች ለቀው በመውጣት ከመተማ ወደ ጎንደር በሚወስደው መንገድ ላይ ማረፋቸውን ገልጸዋል። ከኩመር መጠለያ ጣቢያም ከ300 በላይ ስደተኞች ለቀው መውጣታቸውንና በአካባቢው በሚገኝ አንድ የፌዴራል ፖሊስ ጣቢያ መጠለላቸውን አስታውቀዋል። የስደተኞች ተቋሙ ከኢትዮጵያ መንግሥት ባለሥልጣናት ጋር በመሆን የጸጥታ ችግሩን ለመፍታት እንደሚሠራ ለስደተኞቹ እንደገለጸላቸውም አብራርተዋል። ከእነርሱ ጋር በተደረገው ውይይትም የተወሰኑ ስደተኞች ወደ መጠለያ ጣቢያዎቹ ሲመለሱ አብዛኞቹ ግን አሁንም እንዳልተመለሱ አመልክተዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን የሥራ ባልደረባ እንጉዳይ መስቀሌ በመጠለያ ጣቢያዎቹ ስላጋጠመው ነገር ሰምተናል፣ ጉዳዩን እየተከታተልነው እንገኛለን ብለዋል እነዚህ መጠለያዎች በቂ አገልግሎት እንደማይሰጥ እና ከዚህ የተነሳ በተለይ ደግሞ ከምግብ ጋር ከጤና ጋር እንዲሁም ደግሞ ከሌሎች ማህበራዊ አገልግሎቶች ጋር በተገናኘ ችግር ውስጥ እንደወደቁ ያሰዱ ሲሆን በተጨማሪ ደግሞ በአካባቢው እየተበራከተ የመጣው የወንጀል በተለይ ደግሞ ስደተኞች ላይ ያነጣጠረ ዝርፊያ፣ ስርቆት እንዲሁም ደግሞ እርከታዎች ደህንነታቸውን አደጋ ላይ መጣላቸውን በማስረዳት የመጠለያ ጣቢያ ለቀው እየተሰደዱ እንደሆነ ለኮሚሽኑ ቅሬታቸውን አቅርበዋል። በኩመር የስደተኞች መጠለያ ጣቢያ ላይ ጥቃት ሲሰነዘር የአሁኑ የመጀመሪያው እንዳልሆነ የገለጹት የመጀመሪያው አስተያየት ሰጪ ከዚህ ቀደምም ተደጋጋሚ ጥቃቶች መፈጸማቸውን አስታውሰዋል። በጥቃቶቹም ንብረት እንደተዘረፈ፣ አራት ኤርትራውያን በጥይት እንደቆሰሉና አንድ ሰው ደግሞ መገደሉን ገልጸዋል። በመጠለያ ጣቢያዎች አካባቢ ያለው የጸጥታ ችግር እንደሚያሳስበው በትላንቱ መግለጫ ያመለከተው ዩኤንኤችሲአር ይኸው ችግር ዘላቂ መፍትሄ እንዲያገኝ ባለሥልጣናትን መወትወቴን እቀጥላለሁ ብለዋል። ስደተኞቹ ያለባቸውን የአገልግሎት እጥረት ለመቅረፍ እንደሚሰራም አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። እኛ ባለንበት ዋሽንግተን ዲሲ ከቀኑ 8 ሰዓት ከ28 ደቂቃ ላይ እንገኛለን። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ28 ደቂቃ ነው። በዚሁ ወደዚህ ወደ አሜሪካ ወደሚመልሰን ዘገባ እንሻገር። እስራኤልና የጋዛ ጦርነትን አያያዝ በሚመለከት በዩናይትድ ስቴትስ ኮሌጅ ተማሪዎች የቀጠለውን ተቃውሞ አለም ባንክሮው እየተከታተለው ነው። የተቃውሞ ሰልፎቹ የተማሪዎችን መታሰር ጨምሮ ከዓለም ዙሪያ በሰፊው የተለያየ አስተያየት እየተሰጠበት ነው ተቃዋሚ ሰልፈኞቹን አኩርታችሁናል፣ አብረናችሁ ነን የሚሉ ያሉ ሲሆን፣ በሌላ በኩል ደግሞ ስጋታቸውን የሚገልጹና የሚያወግዙም አሉ። የቪኦኤ ዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲ ሴይን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የላከችውን ዘገባ ቆንጅታዬ አቀናብረዋለች። በአሜሪካ ዙሪያ እየተስፋፋ ያለው የፍልስጤማውያን ድጋፍ እንቅስቃሴ የተጀመረበት የኒውዮርኩ ኮሎምቢያ ዩኒቨርሲቲ ተማሪዎች ዩኒቨርሲቲዎቻቸው ከእስራኤል ጋር ግንኙነት ባላቸው ኩባንያዎች ውስጥ የተመደቡ መዋለ ነዋዮቻቸውን በይፋ እንዲያሳውቁና እንዲያወጡ በመጠየቅ ላይ ናቸው። በተጨማሪም ዩናይትድ ስቴትስ ለእስራኤል የጦር መሳሪያ እርዳታ መላኳን እንድታቆም ጠይቀዋል። የአሜሪካዊ የተማሪዎች ተቃውሞ ወደ ሌሎች የዓለም አካባቢዎች እየተስፋፋ ሲሆን ትናንት ማክሰኞ ጀርመን በሚገኘው በርሊንስ ፍሪ ዩኒቨርሲቲ የተቃውሞ ሰልፍ ተካሂዷል። ጀርመን፣ ፈረንሳይ፣ እንግሊዝ እንዲሁም ጋዛ የሚገኙ ተማሪዎች የአሜሪካ ተማሪዎች ለያዙት እንቅስቃሴ አድናቆታቸውን እየገለጹ ናቸው። ኢራን በበኩሏ በአንዳንዶቹ የዩናይትድ ስቴትስ ዩኒቨርሲቲዎች ፖሊሶች ተቃዋሚዎችን ለመበተን የወሰዱትን እርምጃ ነቅፋለች። የኢራን መንፈሳዊ መሪ አያቶላ አሊ ሀሚኒ በኤክስ ገጻቸው ለተማሪዎቹ ያላቸውን ድጋፍ ገልጸዋል። የመካከለኛው ምስራቅ ተቋም አባል የሆኑት አሌክስ ቫታንካ እንዲህ ሲሉ አስተያየታቸውን ሰጥተውበታል። በዓለም ዙሪያ እንደ ሩሲያ፣ ቻይናና ኢራን ያሉ አንዳንድ ዋና ዋና ዩናይትድ ስቴትስ ባላንጣዎች ይህንን የተቃውሞ እንቅስቃሴ ገፋ አድርገው ስለ አሜሪካ ዲሞክራሲ ጤናማነት አሜሪካ እውነኝ የምትለውነች ወይ የሚል መሰረታዊ ጥያቄ ለማንሳት ይጠቀሙበታል። አንድ ኢራን የሚገኝ ዩኒቨርሲቲ ከዩኒቨርሲቲያቸው የሚባረሩ ተማሪዎችን እና መምህራንን እኔ እቀበላቸዋለሁ ብሏል። የመካከለኛው ምስራቅ ተቋሙ አሌክስ ቫታንዳ ግን የአሜሪካ ኮሌጆች ተማሪዎች ትኬት እየገዙ ግር ብለው ተሳፍረው ወደ ቴህራን ይሄዳሉ ብለው እንደማይጠብቁ ነው የገለጹት። በቺካጎ ዩኒቨርሲቲ ተባባሪ ፕሮፌሰሩ ፖል ፓስት በበኩላቸው ይህ የአሁኑ የተማሪዎች የተቃውሞ እንቅስቃሴ እንደ አውሮፓውያን የዘመን አቆጣጠር በ1960ዎቹ መጨረሻ በቪየትናም ጦርነት ላይ በስፋት የተቀጣጠለው የተማሪዎች ተቃውሞ በነበረበት ደረጃ ገዝፎ ይዘልቃል ብለው አይጠብቁም። እንቅስቃሴው ከውስጥ ተነሳሽነት የመጣ ተሳታፊዎችም ጉዳዩ በጥልቀት የሚያሳስባቸው ቢሆንም ለምሳሌ በቪየትናሙ ጦርነት የወታደር ምልመላ ጊዜ በነበረው ደረጃ የዩናይትድ ስቴትስን ሕዝብ በስፋት የሚያንቀሳቀስ ትልቅ ጉዳይ የሚሆን አይደለም። የቻይና መሪዎች የተማሪዎችን የተቃውሞ እንቅስቃሴ በተመለከተ ምንም የተናገሩት ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መንግስት ተቃዋሚ ሰልፍ በጥብቅ ክልክል በሆነባት በቻይና በቅርቡ ባደረጉት ጉብኝት በአሜሪካ ዩኒቨርሲቲዎች እየተካሄደ ስላለው ተቃውሞ እንዲህ ሲሉ አድናቆት ሰጥተው ተናግረዋል። በእኛ ሀገር ዜጎቻችንን አመለካከታቸውን፣ ስጋቶቻቸውንም ሆነ ቁጣቸውን በፈለጉበት ሰዓት ይገልጻሉ። ይህም የዲሞክራሲያችን መለያ ምልክቱ ነው። ብሊንከን ይህንን ቢሉ ተቃዋሚ ሰልፈኞቹ ስለ ሐማስ ታጣቂዎች ምንም አለመናገራቸውን ግን ተችተዋል። ሐማስ በሲቪሉ ሕዝብ ውስጥ መደበቁን ማቆም አለበት፣ ታጋቾቹን ይልቀቅ፣ ፍልስጤማውያንን ከሞት ለመጠበቅ ትጥቁን ማውረድ ይኖርበታል ብለዋል ብሊንከን። ቆንጅታዬን አመሰግናለሁ። ቀጣዩ ዘገባ በዚህ በዩናይትድ ስቴትስ ያቆየናል። እንደ አውሮፓውያን አቆጣጠር በ2024 ለሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዘመቻ እጩዎቹ ጆ ባይደንና ዶናልድ ትራምፕ መራጮችን ለመሳብ ሰው ሰራሽ ልሕቀት ወይም አርቲፊሻል ኢንተልጀንስ እየተጠቀሙ ነው። የአሜሪካ ድምፅ ዘጋቢ ስካት ስተርንስ ለአሜሪካ ምርጫ ሂደት ውስጥ ማሽኖችን በማስተማር ስለሚሰሩ ስራዎች አጠናቅሮ ያደረሰንን ዘገባ ስመኝሽ ቆየት አሰማናለች። በፖለቲካ ምርጫ ዘመቻዎች ወቅት መራጮችን በተሻለ ሁኔታ ኢላማ ለማድረግ ጽሑፍ፣ ምስል፣ ድምጽና የተለያዩ ይዘቶችን ማቀናበር የሚችለው ጄኔሬቲቭ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በፖለቲካ ምህዳር ውስጥ ትልቅ ለውጥ እየፈጠረ ነው። ስካት ባቧ ብሬነን በሰሜን ካሮላይና ዩኒቨርሲቲ መምህር ሲሆኑ በኢንተርኔት ላይ የሚለቀቅ የተሳሳተ መረጃና የፖለቲካ ማስታወቂያዎችን ይከታተላሉ። አይነቶቹ በጣም በፍጥነት እየተሻሻሉ ነው። በየሳምንቱ ቀደም ሲል ከነበረው ሞዴል በጣም የተሻለ አዲስ ሞዴል የሚያወጣ አይነት ስሜት አለው። እነዚህ ሞዴሎች በብሔራዊ ደረጃም ሆነ በአካባቢ ለሚደረጉ የምርጫ ዘመቻዎች ከፍተኛ ጥቅም ያላቸው መሳሪያዎች መሆናቸውን የፖለቲካ ስልት ባለሙያ የሆኑት ቤትሲ ሁቨር ያስረዳል። Think about the campaign that does not have digital staff at all. ዲጂታል እውቀት ያላቸው ሰራተኞች የሌለው ዘመቻ አስቡ። ያ ማለት በዲጂታል የሚሰራጭ ይዘት የላቸውም ማለት ነው። ጄኔሬቲቭ ሰው ሰራሽ ልህቀት ግን እነዚህ ይዘቶች እንዲኖሯቸው ማድረግ ብቻ ሳይሆን ከፈለጉ ጠንካራ መልእክቶችን እንዲያስተላልፉም ጭምር ማገዝ ይችላል። ወይም ደግሞ አንድ በጣም ከፍተኛ የገንዘብ ድጋፍ ካለው ባለስልጣን ጋር የሚወዳደር ተፎካካሪን አስቡ። ሰው ሰራሽ ልህቀት በዚህ አይነት ምርጫ ዘመቻ ውስጥም ትልቅ ሚና አለው። የሁቨር ኩባንያ ለዲሞክራት ፓርቲና ግራ ዘመም አላማ ላላቸው ቴክኖሎጂዎችን ለማዳበር የገንዘብ ድጋፍ ያደርጋል። ለፖለቲካ አላማ በሚደረገው ማሽኖችን የማስተማር ሂደት ውስጥ ዋናው ቁልፍ ነገር በትክክለኛው መንገድ ማድረግ መሆኑን ነው ሁቨርም ይገልጹት። I don't really know exactly what every Republican campaign would say their standards are, but I do know that Democrats have <laughs> እንደ አውሮፓውያን አቆጣጠር በ2016 የትራምፕ ምርጫ ዘመቻ ከዚህ በፊት ታይቶ በማያውቅ ሁኔታ የማህበራዊ ሚዲያ ማስታወቂያዎችን በመጠቀም ግለሰቦችን በከፍተኛ ሁኔታ ኢላማ ያደረጉ መልእክቶችን አስተላልፏል። ስዊንግ ግዛት በሚባሉት በተለያየ ጊዜ ለዲሞክራትና ለሪፐብሊካን ፓርቲዎች ድምፅ በመስጠት የሚታወቁ ግዛቶች የሚኖሩ መራጮችን ኢላማ ለማድረግም ከእንግሊዙ የመረጃ አሰባሳቢ ተቋም ካምብሪጅ አናላይቲካ ጋርም ሰርተው ነበር። ብራድ ፓሴል በወቅቱ የምርጫ ዘመቻው የመረጃና ዲጂታል ስራዎች ዋና አማካሪ ነበሩ። እንደ አውሮፓውያን አቆጣጠር በ2024 ደግሞ ኒውክሊየስ ካምፔይን የተሰኘው ድርጅታቸው የትራምፕን ድህረ ገጽ ይቆጣጠራል። ፓሴል በዚህ ዓመት መጀመሪያ ላይ በወግ አጥባቂው ፍሪደም ፌስት ጉባኤ ላይ ባደረጉት ንግግር ሰው ሰራሽ ልህቀት የመራጮችን መረጃ በመመርመር ግለሰቦችን ኢላማ ያደረጉ ጅምላ የጽሁፍና የኢሜይል መልእክቶችን መፍጠርና ያልተወሰዱ ድምፅ መስጫ ካርዶችን የሚወስዱ ሰራተኞችን በክፍያ ማሰማራት እንደሚችል አስረድተዋል። በጥቂት ዓመታት ውስጥ በስልካችሁ ብቻ ተጠቅማችሁ ለምርጫ መወዳደር ትችላላችሁ። ሰው ሰራሽ ልህቀት ያዘጋጀው መግለጫ የምርጫ ዘመቻ ኢሜሎችን የሚያዘጋጅ፣ ገንዘብ የሚያሰባስብ ቴክኖሎጂ ሁሉም በስልካችሁ ላይ ይኖራል። ሁሉም የተዘጋጀው ለእናንተ ነው። የምርጫ ዘመቻዎቹ ብቻ አይደሉም። የአሜሪካ ፕሬስ ተቋምና አሶሽየትድ ፕሬስ በጋራ ያደረጉት ጥናት እንደሚያሳየው አርባ ሁለት ከመቶ የሚሆኑ አሜሪካውያን መራጮች የዜና ማሰራጫ ተቋማትም በዚህ የምርጫ ዘመቻ ወቅት ሰው ሰራሽ ልህቀትን በመጠቀም ዜናዎችንና መረጃዎችን ሊፈጥሩ ይችላሉ የሚል ስጋት እንዳላቸው አመልክተዋል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ስመኝሽና አመሰግናለሁ። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅን የረቡዕ ምሽት ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው መሰናዶው የኢሮብና ጉሎ መህዳ ነዋሪዎችን አቤቱታ ይመለከታል። ዜግነታቸውን በኃይል እንዲቀየሩ እየተገደዱ እንደሆነ የገለጹ የኢትዮጵያና የኤርትራ አዋሳኝ ወረዳ ነዋሪዎች በስጋት የተሞላ ህይወት በመምራት ላይ እንዳሉ ይናገራሉ። የኢትዮጵያ መከላከያ ሰራዊት ከትግራይ መስራቃዊ ዞን ወረዳዎች መውጣቱ ህዝቡን ከፍተኛ ፍርሃት ውስጥ እንደከተተው የሚያስረዱ ነዋሪዎችና አስተዳዳሪዎች ኤርትራውያን እንድንሆን በኃይል እየተገደድን ነው ሲሉ አመላክተዋል። ገብረ ገብረ መድን የጉሎ መህዳና የሮብ ወረዳ አስተዳዳሪዎችና ነዋሪዎችን አነጋግረው እንዲሁም የሁለቱ ሀገራት መንግስታት የሰጧቸውን መግለጫዎች የአካባቢው ዕውቀት ካላቸው ተንታኞች ጋር አገናዝቦ ተከታዩን ዘገባ አጠናክረዋል። የኤርትራ ሰራዊት እንደተቆጣጠረው በሚነገረው የትግራይ ክልል ምስራቃዊ ዞን ኢሮብና ጉለመኸዳ ወረዳዎች ሶስት ቀበሌዎች የሚገኙ ኢትዮጵያውያን ዜግነታቸው እንዲቀይሩ ጫና እየተደረገባቸው እንደሆነ የጉሎ መኸዳ ወረዳ አስተዳደር አስታወቀ። የአሜሪካ ድምፅ ያናገራቸው አቶ ሀፍቶን ባራኺ የጉሎ መኸዳ ወረዳ ዋና አስተዳዳሪ ናቸው። የኤርትራ ወታደሮች ከተቆጣጠሯቸው ስድስት የወረዳው ቀበሌዎች በተለይ በሶስቱ እናንተ ወደዚህ ናችሁ እያሉ የማስገደድ ነገር አለ። ቀበሌዎቹ ማርታ፣ አዲስ ተስፋና አዲስ ዓለም ይባላሉ። በአልጀርሱ ስምምነት መሰረት የእኛ ግዛት ስለሆኑ ኤርትራውያን ናችሁ፣ ኤርትራዊ የመሆን ግዴታ አለባችሁ፣ አንሆንም ካላችሁ ደግሞ ለቃችሁ መሄድ ትችላላችሁ እያሏቸው ነው። ኢትዮጵያ መከላከያ ኃይል አባላት ከግንባሩ መውጣታቸውንና የተወሰኑ ብቻ መቅረታቸውን የገለጹት ዋና አስተዳዳሪው አቶ ሀፍቶም የአካባቢውን ሰላምና ጸጥታ በሚመለከት አብረው እየሰሩ እንደሚገኙ ጠቅሰዋል። የኤርትራ ሰራዊት ከተቆጣጠረው የማርታ ቀበሌ ተፈናቅሎ አዲግራት ከተማ ውስጥ እንደሚገኝ ገለጸልን። ሙሉ ለገሰ ከጥቅምት ወር 2013 ዓ ም ጀምሮ ቀበሌዋ በኤርትራ ወታደር ተይዛ እንደምትገኝ ያስታውሳል። አብዛኛው ህዝብ ከ2013 ዓ ም ጀምሮ ሁሉንም ነገር ትቶ ተፈናቅሏል። ገሚሱ በየትምህርት ቤቱ፣ ገሚሱ ደግሞ የትም ወድቆ በአስከፊ ሁኔታ ውስጥ እየኖረ ነው። በቀበሌዋ የተረፈውን ማህበረሰብ ደግሞ እየሰበሰቡ የትም እንዳትሄዱ እያሉት ይገኛሉ። ሙሉ ለገሰ አያይዞም ተፈናቃዮች ወደ ቀደመ ኑሯቸውን ለመመለስ ፍላጎት ቢኖራቸውም መሬቱን በኃይል ተቆጣጥረው ቦታው የእኛ ነው በሚሉት የኤርትራ ኃይሎች ምክንያት ብዙ ተስፋ አይታየኝም ይላል። በዚህ የተስፋ እጦት ብዙ ወጣት እግሩ ወደ መራው እየፈለሰ ለህገወጥ ስደት እየተዳረገ እንደሚገኝ ያስረዳል። የኢሮብ ወረዳ ዋና አስተዳዳሪ አቶ እያሱ ምስግና ከ 1990 ዓ ም ጀምሮ ከ20 ዓመታት በላይ ሰላምም ጦርነትም በሌለበት ሁኖ ቆይቷል የሚሉት የኢሮ ብሔረሰብ በ2013 ዓ ም ባጋጠመው ጦርነት ደግሞ በከፍተኛ ችግር ውስጥ እንደሚገኝ አመልክተዋል። ፍርቅቱ ህዝቢ ምስ አብ ትሕቲ ወራር ሰራዊት ኤርትራ ይዝ እኒሆ ግማሹ ህዝብና ግማሹ ወረዳው በኤርትራ ሰራዊት ይዞታ ስር ይገኛል። ሁለት ቀበሌዎች ሙሉ በሙሉ በኤርትራ መንግስት ቁጥጥር ስር ናቸው። ሌሎች ሁለት ቀበሌዎች ደግሞ እኩሌታቸው በእነርሱ ስር ናቸው። ከአዲግራት ወደ ደውሃን የሚወስደው መንገድ ተዘግቶ ህዝባዊ አገልግሎትና ትራንስፖርት አያገኝም። አሁን ደግሞ የኤርትራ መንግስት ህዝቡን በአልጀርስ ስምምነት የእኛ ናችሁ፣ ኤርትራውያን ናችሁ፣ ወደ ሳዋ ሄዳችሁ ትሰለጥናላችሁ፣ ካልሆነ ከዚህ ልቀቁ ብለው እያስፈራሯቸው ስለሆነ ወደ አዲስ ሽብር ውስጥ ከተውታል። ህዝቡ ቁጥሩ ቢያንስም የራሱ ባህልና ታሪክ ያለው መቶ በመቶ ትግራዋይ የሆነ ህዝብ ነው። ህዝቡ የአልጀርስም ሆነ የፕሪቶሪያው ስምምነት ተግባር ላይ ውሎ ወደ ቀየው የመመላስ ፍላጎት እንዳለው ያመላከቱት አቶ እያሱ የኢትዮጵያ መከላከያ ኃይል አካባቢውን በመልቀቁ ግን ወደ አዲግራት እየተፈናቀለ ይገኛል ይላሉ። ኢትዮጵያ ሰራዊት ከፕሪቶሪያው የሰላም ስምምነት በኋላ ድንበር እንዲጠብቅ የኢሮብ መሬት በሆነው አይጋ አካባቢ የተመደቡ የኢትዮጵያ ወታደሮች ነበሩ። እኛን ሳይነግሩን ተነስተው በመሄዳቸው ቦታው ክፍት ሆኗል። የኤርትራ ሰራዊት አባላት የኤርትራ ወታደሮች የነበሩበትን አካባቢና ሌላውንም ጨምረው ይዘዋል። አሁንም ተጨማሪ እንቅስቃሴ እያደረጉ ነው። የሰላም እጦት፣ የወጣቶች ስደትና ረሃብ በቁጥር አነስተኛ የሆነውን የኢሮብ ብሔረሰብ እየተፈታተኑት እንደሚገኙ የገለጸው አስራ ሁለት አባላት ያሉት የተወላጆች ጊዜያዊ ኮሚቴም እንደ ጎሳ የመጥፋት አደጋ ፊት ለፊቱ ተጋርጦበታል በማለት አሳስበዋል። ጊዜያዊ ኮሚቴው ባለፉት ሳምንታት ከትግራይ ጊዜያዊ አስተዳደር ባለሥልጣናት ጋር በመቀለ እንደተገናኘ ባለፈው ሚያዝያ 11 ቀን 2016 ዓ ም ደግሞ ከፌዴራል መንግስቱ ባለሥልጣናት ጋር በአዲስ አበባ እንደተወያየ አስታውቋል። የጊዜያዊ ኮሚቴ አባል አቶ ወለ ማርያም በስርዓት የኢሮብ ህዝብ በዚያ መልክዓ ምድር መኖር ከጀመረበት ካለፉት 900 ዓመታት አንስቶ ታሪኩን፣ አስተዳደሩን፣ ቋንቋውንና ባህሉን ጠብቆ በኢትዮጵያዊነቱ የጸና ህዝብ ነው ይላሉ። ና ኢትዮጵያ ቅዱሰሽህን አሰርሰበስ ጀምሩ ከ2013 ዓ ም ጀምሮ እንደ ህዝብ እየጠፋ ነው የኤርትራ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እየመሩ ያሉት በጣም አነስተኛ ቦታዎችን ነው ስለዚህ 80 ከመቶ ህዝብ መንግስት የለሽ ሆኖ በችግር ውስጥ እየኖረ ነው ከፕሪቶሪያ የሰላም ስምምነት በኋላ መንገድ ባለመከፈቱ አለም አቀፍ የእርዳታ ድርጅቶች ወደ አካባቢው ሊደርሱ አልቻሉም የውሃ አገልግሎት አያገኝም ትምህርት የጤና አገልግሎትና ባንክ የለም በህዝብ የተወከለው ጊዜያዊ ኮሚቴ ከመከላከያ ሚኒስትሩ ዶክተር አብርሃም በላይ ጋር ተገናኝቶ ስላቀረበው ጥያቄና ስለተሰጠው ምላሽ እንዲህ ሲሉ ያስረዳሉ። የመከላከያ ሚኒስትሩ በቂ ጊዜ ሰጥተው ባመቻቹልን እድል ያለምንም ክልከላ ሀሳባችንን አቅርበንላቸዋል። ህዝቡ ካሉበት ችግሮች እንዲወጣ የቻልነውን ያህል እናደርጋለን ብለውናል። የድንበር ጉዳይን በተመለከተ ካርታ ላይ ምልክት ተደረገ እንጂ በመሬት ላይ ገና እንዳልተካከለ ነግረውናል። ምልክት የሚደረግበት ደረጃ ሲደረስ ግን የህዝቡን ታሪክና ፍላጎት ግምት ውስጥ ያስገባ በተቻለ መጠን በስምምነት የሚያልቅበት አቅጣጫ እንደተያዘ ገልጸውልናል። አቶ ለማርያም ለትግራይ ክልላዊ ጊዜያዊ አስተዳደር መንግስት ለኢትዮጵያ ፌዴራል መንግስትና ለኤርትራ መንግስትም የሰላም ጥሪ አቅርበዋል። ህዝብ አልተጣላም መንግስታት የህዝቦቻቸውን ፍላጎት መስማት አለባቸው ያሉት አቶ ወለ ማርያም በኤርትራና በኢትዮጵያ መካከል የተካሄዱት ጦርነቶች ወጣቶች ያስፈጁ በመሆናቸው አሁንም ወደ ደም አፋሳሽ ጦርነት እንዳይገቡ ተማጽነዋል። የኢሮብ ህዝብ በቁጥር አነስተኛ በመሆኑ ሁለት ቦታ ቢከፈል ህልውናው ያከትማል ሲሉ ስጋታቸው ጠቁመዋል። ከጉሎ መኸዳ ወረዳ የሚወለዱት የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሓኖም ገብረ ኢየሱስ በኤክስ ማህበራዊ ትስስር ገጻቸው ያሰፈሩትና የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ያጋሩት መልእክት እንዲህ ይነበባል። የጸጥታ ችግር ባለበትና ሰብአዊ ጉዳዮች በተለይም ጤናና የአመጋገብ ስርዓት እያሽቆለቆሉ ባሉባቸው በኢሮብና በዛላምባሳ ወረዳዎች ነዋሪ የሆኑ ሕዝቦች በኤርትራ ኃይሎች ማንነታቸውን እንዲቀይሩ ማስገደድን ጨምሮ እየተዋከቡና እየተሸማቀቁ ይገኛሉ። የዜጎች መሠረታዊ መብቶች እስካልተረጋገጡና በነጻነት እንዲኖሩ እስካልተደረገ ድረስ ዘላቂ ሰላም ማምጣት አይቻልም። ዶክተር ቴድሮስ ከዚሁ መልእክታቸው ጋር አያይዘው ባጋሩት ቪዲዮ ላይ አንድ ስሙና ኃላፊነቱ ያልተገለጸ ኤርትራዊ በኢሮብ ነዋሪዎችን ሰብስቦ ኤርትራውያን መሆናቸውንና ለአገልግሎት ወደ ሳዋ ማሰልጠኛ መግባትን ጨምሮ ግዴታቸውን መፈጸም እንዳለባቸው በትእዛዝ ቃል ሲነግራቸው ይሰማል። ቪዲዮው የትግራይ ቴሌቪዥን መለዩ ያለበት ቢሆንም በማን ተቀርጾ እንደወጣ ግን የአሜሪካ ድምፅ ለማረጋገጥ አልቻለም። ኤርትራ ሰራዊቷን በኢትዮጵያ ግዛት አስፍራለች በሚል ለሚሰነዘሩት ክሶች በብሪታንያና አየርላንድ የኤርትራ ኤምባሲ እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2024 በሰጠውና የኤርትራ ማስታወቂያ ሚኒስቴር በይፋዊ ድረገጹ ባወጣው መግለጫ ውድቅ አድርጎታል። የኤርትራ ወታደሮች ትግራይ ውስጥ አሉ የሚባለው የውሸት ክስ ነው። ህወሀት ለ20 ዓመታት ያለ ህጋዊ መንገድ ተቆጣጥሮት የኖረው የኤርትራ ሉዓላዊ ግዛት የነበረ ነው ይላል መግለጫው። የኤርትራ መንግስት ሻባይት ዳካም በተሰኘው ድረገጹ እንደ አውሮፓውያን አቆጣጠር ሚያዝያ 12 ቀን 2024 ባስነበበው ጽሁፍ በኢትዮ ኤርትራ ድንበር ጉዳይ ያላለቀ ነገር እንዳለ አስመስለው የሚናገሩ ሞኞች አይጠፉም። የኢትዮ ኤርትራ ድንበር ግን ለአንዴና ለመጨረሻ ጊዜ የመሬት መንቀጥቀጡ እንኳን በማይቀይረው አኳኋን ተመልክተዋል። የኢትዮ ኤርትራ የድንበር ኮሚሽን በፈረንጆች አቆጣጠር ህዳር 27 ከ1000 ኪሎ ሜትር በላይ በተዘረጋ ደንበር ዝርዝር ነጥቦችን ለይቶ ስራውን ጨርሰዋል። ዛሬ የኢትዮ ኤርትራ ድንበር በዓለም ግልጽ የተቀመጠ በሕጋዊ ሰነዶቹና ዝርዝሩ የደመቀ ድንበር ነው ብለዋል። ባለፈው ሳምንት ለጋዜጠኞች መግለጫ ያሰጡት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢይ ተድላ የኢትዮ ኤርትራ ድንበር በኢትዮጵያ መንግስት እይታ ያለቀለት ጉዳይ ነው የሚልና በጦርነቱ ወቅት በሰሜን ትግራይ አካባቢዎች አሁንም በኤርትራ ወታደሮች ስለተያዙ ቦታዎች ተጠይቀው ተከታዩን ምላሽ ሰጥተዋል። የኢትዮ ኤርትራ ድንበር ጉዳይ እንደዚሁም ደግሞ በሰሜን ትግራይ አካባቢ የኤርትራ ሰራዊት ተብሎ የተጠቀሰው በኢትዮጵያ መንግስት በኩል ከዚህ ቀደም በተለያዩ አግባቦች ክቡር ጠቅላይ ሚኒስትሩን ጨምሮ በፓርላማ ባደረጉት ማብራሪያ እንደዚሁም ደግሞ በቅርቡ ከተለያዩ የትግራይ ማህበረሰብ ተወካዮች ጋር ውይይት አድርገዋል። ሶ ያንም በተመለከተ አይ ቲንክ ጠቅላይ ሚኒስትሩ ያስቀመጡት አቅጣጫ ግልጽ ነው። በኤርትራ ሰራዊት የተያዙ የድንበር ጉዳዮች ካሉ በሚቋቋመው ኮሚቴ የሚያጣራው የሚሆን ነው። ሶ አይ ቲንክ ያንን ወደኋላ መለስ ብሎ መመልከት ተገቢ ይመስለኛል። ከዛ የተለየ ነገር የምንጨምረው የለም። አሁን ባለፈው ወር ከትግራይ ክልል የህብረተሰብ ተወካዮች ጋር በአዲስ አበባ የተወያዩ ጠቅላይ ሚኒስትር አብይ አህመድ በኤርትራ ሰራዊት ተይዘው የሚገኙ አዋሳኝ አካባቢዎችን በሚመለከት ከተሳታፊዎች ለቀረቡ ጥያቄዎች እንዲህ መልሰዋል። ኤርትራ መንግስት ጋር ተያይዞ ተያያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል ነጌታቸው። ከእኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል፣ ቦታዎቹ ሄዶ እንዲያይ ከአልጀር ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ፣ ዳግም ግጭት እንዳይፈጠር ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ፣ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን። ከኢሮብና ጉሎ መከዳ ወረዳዎች ወጥቷል ስለተባሉ የኢትዮጵያ ወታደሮች በኤርትራ ኃይሎች ቁጥጥር ስር ባሉ ቀበሌዎች የሚኖሩ ኢትዮጵያውያን ማንነታቸው በግዳጅ እንዲለውጡ እየተደረጉ ነው በሚል ስለቀረበው ክስ ምላሽ ለማግኘት ለኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ለመከላከያ ሚኒስትሩ ቃል አቀባይ ጌትነት አዳነ የእጅ ስልካቸው ላይ ደውለን ባለመነሳቱ ለማካተት አልቻልንም። በኢትዮጵያና ኤርትራ የድንበር ወረዳዎች ስላለው ወቅታዊ ሁኔታ የአካባቢ ጉዳይ ተንታኞች የሆኑትን በመቃላ ዩኒቨርሲቲ የፖለቲካል ሳይንስ መምህር መረሳ ፀሐዬና በካናዳ ኩንስ ዩኒቨርሲቲ አስተማሪ ፕሮፌሰር አወት ወለ ሚካኤል አናግረናል። የፖለቲካል ሳይንስ መምህሩ መረሳ ፀሐዬ ለሁለት ዓመት የተካሄደው የኢትዮጵያና የኤርትራ ድንበር ጦርነት ባለፉት ሀያ ዓመታት የሁለትንም ህዝቦች ሕልውና ለአደጋ የዳረገ እንደነበር በማስታወስ እንዲህ ይላሉ አልጀርስ የአልጀርስ ስምምነት በሚገባ ባለመተርጎሙ የሁለቱ ሀገራት የድንበር አካባቢዎች ለሀያ አመታት ሰላምም ጦርነትም በሌለበት ሁኔታ ቆይተዋል። እንደ ኤሮፓ አቆጣጠር በ2018 ደግሞ ከኢትዮጵያ ፌዴራል መንግስት ጋር በመተባበር ትግራይ ላይ ጦርነት ተካሄደ። ይህም አካባቢው በጸጥታና በፖለቲካ ችግር አዙሪት ውስጥ እንዳለና ይህም በየጊዜው ሊፈነዳ እንደሚችል ያሳያል። በሌላ ወገን ደግሞ የትግራይ ግዛት በኤርትራ ኃይሎች ተይዞ ይገኛል። በአልጀርሱ ስምምነት የሁለቱ አገራት ድንበር በካርታ ላይ ተሰምሮ መሬት ላይ ምልክት እንዲደረግ ቢያዝም ሁለቱም ሊፈቱት አልቻሉም። ከዚህ ረዥም ጊዜ በኋላ የሁለቱን ህዝቦች ህልውና ብቻ ሳይሆን የምስራቅ አፍሪካን ጂኦፖለቲካዊ ቀውስ የሚያባብስና በኃይል ላይ የተመሰረተ የቆዩትንም ህጋዊ ካርታዎች ሊቀይር የሚችል ትርጉም ያለው ሁኔታ ነው እያየን ያለነው። ለዘላቂ መፍትሄውም ከኤርትራና ከኢትዮጵያ መንግስታት የዘለለ አዲስ የመፍትሄ ሀሳብ በአዲስ አስተሳሰብ መሻት እንደሚያስፈልግ የፖለቲካ ሳይንስ መምህሩ መረሳ ፀሐዬ ጠቁመዋል። ኤርትራዊ የኩንስ ዩኒቨርሲቲ መምህር ፕሮፌሰር አውቶ ለሚካኤል በድንበር አካባቢ ስላለው ሁኔታ የሚሉት አላቸው። መቀጸልታ ናይቲ ዘይረግአ አካባቢውን እንዳይረጋጋ ያደረገው ቀጣይ ፖለቲካዊና ጸጥታዊ ሁኔታ እንዳለ ይሰማኛል። እንደ አዲስ የተሰሙ ሁለት ጉዳዮች አሉ። እኒህም አንድ መካከለኛ የሚባል የኤርትራ ሰራዊት አዛዥ የሮብን ህዝብ ሰብስቦ የተናገረው እንዲሁም አቶ ገብሩ አስራትን ጨምሮ በትግራይ ፖለቲካዊና ማህበራዊ ህይወት ክብደት ያላቸው ሰዎች ያሉበት የአልጀርስን ስምምነት አፈጻጸም የገመገሙበት ንግግር ናቸው። የአለመረጋጋት ሁኔታው ወዴት አቅጣጫ እየሄደ ሆነ ሁለቱም ወንድማማች ህዝቦች የሚያውቁት ነገር የላቸውም። ይህ ከሚፈጥረው ስጋት በተጨማሪ የፕሪቶሪያው ስምምነት የተኩስ ድምፅ ከማስቆም በስተቀር በአንዱም ይዘቱ አልተሟላም። በድምሩ አካባቢው ባልተረጋጋና በአሳሳቢ ሁኔታ ውስጥ ነው የሚገኘው። ህዝቡ እርስ በርሱ የሚቀራረብና የሚተዋወቅ መሆኑን ያስገነዘቡት ምሁራኑ ቀዋሚና ነዋሪ ሰላም በሚፈጠርበት ሁኔታ ላይ መስራት እንደሚያስፈልግ ይመክራሉ። እንደ ዓለም አቀፍ ሕግ ደግሞ ኤርትራና ኢትዮጵያ እንደ ሁለት ሉዓላዊ ሀገራት ሳመነቱ መሬት ላይ ምልክት ማስቀመጥ አለባቸው ይላሉ። ኢትዮጵያ በትግራይ ክልል ተቀስቅሶ በአማራና በአፋር ክልሎች የተስፋፋውን የሁለት ዓመት ደም አፋሳሽ ጦርነት በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት ብትሻገርም ኤርትራ በጦርነቱ በመሳተፍ ዋና ከኢትዮጵያ ጋር የሚያዋስኗት የትግራይ ክልል ወረዳዎች በኩል መፍትሄ ያላገኙ ችግሮች በመኖራቸው ስጋቶች እንደቀጠሉ ናቸው። የኤርትራ ወታደሮች ከያዟቸው የኢትዮጵያ ግዛቶች እንዲወጡ የዩናይትድ ስቴትስ መንግስትና የተባበሩት መንግስታት ድርጅት የሚገኙባቸው ዓለም አቀፍ የሰብአዊ መብት ተሟጋቾች ቀደም ሲል ጥሪ ሲያቀርቡ ቆይተዋል። ለአሜሪካ ድምፅ ገብረ ገብረ መድህን ከዋሽንግተን ዲሲ ገብረን፣ ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በናይጄሪያ ከተመዘገቡ ፋይናንስ ተኮር ወንጀሎች ሰባ በመቶ ለሚሆኑት ተጠያቂዎቹ የሀገሪቱ ባንኮች እንደሆኑ እየተነገረ ነው። ሄንሪ ሪጅዌል ያዘጋጀውን ዘገባ ደረጀ ደስት ያሰማናል። ኡቼ ኦሁሪ በአራት ወራት ውስጥ እስከ 30 በመቶ የኢንቨስትመንት ወለድ ለመክፈል ስለሚያስችለው የግብርና ቢዝነስ እቅድ የሰማችውን ለኤሮፓ አቆጣጠር ሚያዚያ አራት ሁለት ሺህ ሀያ አንድ ነበር የተባለውን በማመን 550 ዶላር ኢንቨስት አድርጋለች። ይሁን እንጂ የተባለው ነገር ሁሉ የተጭበረበረ ነበር። ኩባንያው ብዙም ሳይቆይ ተዘጋ፣ መስራቹም ብን ብሎ ጠፋ። የባንኩ ማጭበረበሪያ ሰለባ የሆነችው ኡቼ ኦሁሪ፣ ወደ ድረ ገጹ መግቢያው ስለነበረኝ ወደ አካውንቱ ገብቼ ለመመልከት ሞከርኩ ገንዘቡን ማየት እችል ነበር። ወለዱን እንዲሁ ማየት እችል ነበር። ሌላ ነገር ግን ምንም ማድረግ አልቻልኩም። እንደ ኦህሪ ገንዘባቸውን ያጡ በመቶዎች የሚቆጠሩ ባለሀብቶች ስለ ኩባንያው ለፖሊስ አመልክተዋል። ነገር ግን ይኸው ኩባንያ ከባንክ ኃላፊዎች ጋር በመመሳጠር የ70 ሺህ ዶላር የባንክ ብድር የማጭበርበር ክስ እንደቀረበበት ከዜና ዘገባዎች አረጋግጠዋል። ጥያቄ ውስጥ የገባው ባንክ ከድርጅቱ ጋር ምንም አይነት ጥፋት አለመፈጸሙን አስተባብሏል። አሁንም የባንክ ማጭበርበር ሰለባ የሆነችው ኡቼ እሁሪ ኦኬ መጀመሪያ ላይ ለእኔ ቀልድ ነበር ምክንያቱም ይህ በእኔ ላይ ሆኖ አያውቅም። እናንተ ሰዎች እየቀለዳችሁብ ነው ነበር ያልኩት። ግን በሚያሳዝን ሁኔታ ይህ ቀልድ አልነበረም። በናይጄሪያ የፋይናንስ ስርዓት ውስጥ የሚካሄደው ማጭበርበር እየጨመረ ነው። የፋይናንስ ተቋማት ማሰልጠኛ ማዕከል የምርምርና ተሟጋች ድርጅት እንደሚለው የናይጄሪያ ተቋማት እንደ አውሮፓ አቆጣጠር ከ2020 ጀምሮ በተፈጸሙ ማጭበርበሮች 201 ሚሊዮን ዶላር አጥተዋል። የኤሌክትሮኒክ ክፍያዎች እየጨመሩ የማረጋገጫ ደረጃዎች ደግሞ የላሉ መሆናቸው በአካባቢው ያሉ ኢላማዎችን ለመጭበርበር የበለጠ ተጋላጭ እያደረጋቸው መሆኑን ባለሙያዎች ይናገራሉ። የፋይናንስ ተቋማት በመረጃ መጋራትና በቅንጅት ጉድለት ምክንያት የፋይናንስ ማጭበርበር ጉዳዮችን በጥልቀት መመርመር አይችሉም። አይዛክ ቦቲ የመንግስት ፋይናንስ ባለሙያ ናቸው። The system is designed in such a way ሙስናን ለመቅረፍ ጥረት የሚያደርገው ስርዓት የተነደፈው ሙስናን ላይ ላዩን በሚነካ መልኩ ነው። መዋቅራዊ ማጠናከሪያ ያስፈልጋል። ተቃዋሚና ሂደቱን ማጠናከሪያ ለሙስና ምቹ የሆነውን ማንኛውንም ቀዳዳ እንዲዘጋ ማድረግ አለብን። የኦዲት ታክስና የምክር አገልግሎት የሚሰጠው ዓለም አቀፍ የባለሙያ ድርጅቶች አማካሪ ተቋም ወይም ኬፒኤምጂ ከናይጄሪያ ባንኮች ውስጥ የሂሳብ መዝገብ ወይም አካውንት ከመክፈታቸው በፊት የደንበኞችን ማንነት ማረጋገጥ የሚያስችሉ የጸረ ማጭበረበር መስፈርቶችን ሙሉ በሙሉ ተግባራዊ ያደረጉት ሰላሳ በመቶ ብቻ ናቸው ብሏል። እንደ ኤሮፓ አቆጣጠር በ2021 ማዕከላዊ ባንኩ የባንክ ደንበኞች ያልተረጋገጡ ክፍያዎች ተፈጽመው ከሆነ ለደንበኞች ጥበቃ ክፍል ሪፖርት እንዲያደርጉ ጠይቋል። ባለፈው ዓመት ፕሬዝደንት ቦላ ቲኒቡ የጸረ ሙስና ዘመቻ ከፍተው የድጋፍ ጥሪ አቅርበዋል። በጥር ወር የናይጄሪያ ገለልተኛ የሙስና ተግባራት ኮሚሽን አይሲፒፒሲ እና የኢኮኖሚ ፋይናንስ ወንጀሎችን የሚከታተለው የጸረ ሙስና ተቋም ኢኤፍሲሲ ሙስናን በህብረት ለመዋጋት አንድ ላይ ማበራቸውን አስታውቀዋል። የናይጄሪያ ገለልተኛ የሙስና ተግባራት ኮሚሽን አይሲፒፒሲ ጸሐፊ ክሊፎርድ አፓራዱ ልክ እንደ ሌሎቹ ድርጅቶች የራሳችን ጉድለቶች አሉን። ነገር ግን እንደ ኮሚሽን የተቻለንን ሁሉ ስንሰራ በመቆየታችን ጥሩ ቡድን እንዳለን እናውቃለን። የመንግሥት ፋይናንስ ባለሙያው ቦቲ ግን ቃላት ከተግባር ጋር መመሳሰል አለባቸው ይላሉ። ሙስና ስልታዊ ነው። እሱን ለመዋጋት ስልታዊ አቀራረብ ያስፈልጋል። እኛ ካሉን ሁሉም ተነሳሽነቶች ጋር እነዚህን ነገሮች በእውነተኛው መንገድ ማሰማራት መጀመር አለብን። የጸረ ሙስና ተቋም አለን። ጥቂት ሰዎችን እዚያና እዚህ ከመለቃቀም ተጨማሪ ሰዎች ላይ ክስ ማቅረብ አለባቸው። ዓለም አቀፉ የፋይናንስ ተመልካች የሆነው ግብረ ኃይል ናይጄሪያ የሽብር ፋይናንስን ጨምሮ ገንዘብ ነክ ወንጀሎችን ለመፍታት እስከሚቀጥለው ዓመት ግንቦት ድረስ ጊዜ አላት። ይህን ካላደረገች ከዓለም አቀፉ የፋይናንስ ስርዓት የመገለል አደጋ ይገጥማታል። ለናይጄሪያ ለንግድ ሥራና ዓለም አቀፍ የገንዘብ ድጋፍን ለማግኘት አስቸጋሪ ያደርገዋል ብለዋል። የናይጄሪያ ባለስልጣናት ይህ እንደማይሆን እናረጋግጣለን ብለዋል። በለውጥ ጊዜ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 በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልዓት ነው። ከአሜሪካ ድምፅ ጋር ስለነበራችሁ በእጅጉ እናመሰግናለን። የዛሬ መሰናዶችንን በዚሁ አጠናቀናል። ዛሬ ላይ የቀረቡትን ዘገባዎችን ጨምሮ ሌሎች መሰናዶዎቻችን ለማወቅ እና ለማግኘት አምሀሪክ ዳት ቪኦኤ ኒውዝ ዳት ካም የተሰኘውን ኦፊሻላዊ ዌብሳይታችንን ጎብኙ። እንዲሁም ደግሞ በፌስቡክ አት ቪኦኤ አምሀሪክ ላይም እንገኛለን። ማናቸው ማስተያየቶችን መስጠት የምትሹ ብትኖሩ 2022059942 የዋስአፕ መስመራችንን ተጠቀሙ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩኝ። መልካም ምሽት ይሁንላችሁ። どこでやったらどこでやったらどこでや I'm sorry.